የማኅበራዊ መገናኛ ዘዴዎች ቅኝት ከ ሰባ ሺህ ሰው በላይ እንደ ቅጠል ረግፎበታል ቁጥራቸው ቀላል የማይባሉ ሰዎችን ለአካል ጉዳት ዳርጓል ማዶ ለማዶ የሚተያዩ ዘመዳሞችን ለዓመታት ነጥሏል የባድሜና አካባቢዋ ውዝግብ ኢትዮጵያን ከኤርትራ ጋር ጦራማዞ ደም እንደ ጅረት አንዠቅዥቋል። በጠቅላይ ሚኒስትር አብይ አህመድ የሚመራው መንግስት የአልጀርሱን ስምምነት ያለምንም ቅድመ ሁኔታ ለመተግበር መስማማቱን የገለጠበት ውሳኔ ለአካባቢው ሰላም እጅግ አስፈላጊ ነው ሲሉ በማህበራዊ መገናኛ ዘዴዎች የተናገሩ ጥቂት አይደሉም። ቁጣቸውን የገለጡ ግን በርካቶች ናቸው። የአገሪቱ ግዙፍ የልማት ድርጅቶች በከፊል አሊያም ሙሉ በሙሉ ለግሉ ዘርፍ ክፍት ሊደረጉ ታስቧል የሚለው ውሳኔ መሰማቱም ተጨማሪ ቁጣ አጭሯል። የደህንነት ኃላፊና የጦር ኃይሎች ጠቅላይ ኤታማጆር ሹም ሽረትም ሌላ መነጋገሪያ ሆኗል። አብራችሁን ቆዩ ሳምንቱ የማህበራዊ መገናኛ ዘዴ ተጠቃሚዎችን ትንፋሽ ያሳጣ ይመስላል። የአስቸኳይ ጊዜ አዋጅ መነሳቱ ግዙፍ አገልግሎት ሰጪ ተቋማትን በከፊልና ሙሉ ለሙሉ ለአክሲዮን ሽያጭ ዝግጁ እንደሆኑ መነገሩ፣ በደህንነቱና በመከላከያው የአመራር ለውጥ መደረጉ፣ ብሎም የአልጀርሱን ስምምነት በተመለከተ የተሰጠው ውሳኔ የማህበራዊ መገናኛ ዘዴ ተጠቃሚዎችን ያለፋታ ፋታ አነጋግሯል። ሰላምም ጦርነትም ሳይኖር ወታደሮችን አፋጦ ለአመታት ስጋት አዝሎ የቆየው የባድሜና አካባቢዋ ጉዳይም በተመለከተ ኢህአዴግ የአልጀርሱን ስምምነት ያለምንም ቅድመ ሁኔታ እተገብራለሁ ማለቱ ብዙዎችን አስደ ምሟል። አስራት አብርሃም በፌስቡክ ገጹ ባቀረበው ጽሁፍ የህባድሜ ጉዳይ ጠፍቶ ከቆየበት ፌስቡክ እንደመለሰው ይገልጣል። ህዋት በስልጣን ለመቆየት ካለው ጥማት የተነሳ አሳልፎ የማይሰጠው ነገር ያለ አይመስልም ሲልም ኢህአዴግ የአልጀርሱ ውሳኔን በተመለከተ የያዘውን አቋም ተቃውሟል። የምስራች አጥናፉ ዛሬ አይደለም እኮ ስምምነት ፊርማው የተፈጸመው አልጀርስ ላይ ነው ያለቀው ብላለች ምንም ፋይዳ በሌለው ጦርነት ባድሜ ላይ ስንቱ የኢትዮጵያ ወጣት ውድ ህይወቱን ገብሮ ደሙን አፍስሶ አጥንቱን ከስክሶ ሀዘኑ ገና ከውስጣችን እያለ እንደ ተራ ነገር ባድሜን ለኤርትራ በማስረከብ የወገኔ ደም ከንቱ ሆኖ ቀረ ሁለት ሞት ማለት ይሄኔ ነው ያለው ደግሞ ገዛ የመለስ ነው በፌስቡክ ቴዎድሮስ ምክረ ግን ጦርነት አይበቃንም ሲል ባጭሩ ጽፏል የተቀበለው እኮ ዛሬ አይደለም፣ ሲፈረም ነበር መቃወም ያለው፣ ደግሞ ሰይፈ ኤምኤች ነው። ዘመን በተስፋ የተባለ ሌላ የፌስቡክ ተጠቃሚ ህዝብን ያላማከረ ውሳኔ ውድቅ ነው ሲል ውሳኔውን ተቃውሟል። ውሳኔውን ፍጹም ፍትሐዊ ያልሆነና ህዝቡን ያስቆጣ መላው የትግራይ ህዝብን ፍላጎት፣ በተለይም በድንበር አካባቢ የሚኖር ህዝብ ሀሳብና ፍላጎት ግምት ውስጥ ያላስገባ ምናልባትም ሌላ መዘዝ ይዞ ሊመጣ የሚችል ውሳኔ ነው ሲል የገለጠው ደግሞ ብርሃነ ኩማኔት የተባለ የፌስቡክ ተጠቃሚ ነው። ያም በመሆኑ ሲል ይቀጥላል ብርሃነ። ስራ አስፈጻሚ ኮሚቴው የአልጀርስ ስምምነትን በተመለከተ የወሰነውን ውሳኔ መልሶ ማየት አለበት። መላው የኢትዮጵያ ህዝብ በዚህ አስቸጋሪ ጊዜ ከጎናችን እንደሚቆም እናምናለን ሲል አክሏል። በትዊተር ከተሰጡ አስተያየቶች መካከል ሚካኤል ኦፒልካ የተባለ ግለሰብ በጀርመንኛ ቋንቋ ቀጣዩን አስፍሯል። ጦርነት ህዝቡን አንዳችም የጠቀመው ነገር የለም። ይልቁንስ ስግብግብ የሆኑ መሪዎችን ነው የጠቀመው። መሪዎች ተጠያቂ የሆኑ ጊዜ አፍሪቃ ሀብታም ልትሆን ትችላለች ብሏል። ጦማሪ ዘላለም ክብረት በአልጀርሱ ስምምነት ወቅት የኢትዮጵያ ውጭ ጉዳይ ሚኒስትር የነበሩት አቶ ስዩም መስፍን የአልጀርሱን ውሳኔ በተመለከተ በእንግሊዝኛ ቋንቋ ጋዜጣዊ መግለጫ ሲሰጡ የሚታዩበትን የቪዲዮ ምስል አያይዟል። የያኔው ውጭ ጉዳይ ሚኒስትር የተናገሩትንም ቃል በቃል በእንግሊዝኛ ጽፎ አቅርቦታል። እንዲህ ይላል። ኤርትራ በተሳሳተ ይገባኛል ጥያቄ ወራ የሰፈረችባቸው ባድሜና አካባቢዋ አሁን በኮሚሽኑ ለኢትዮጵያ ተወስኗል ይላል። የያኔው መልእክት ጎበና ስትሪት በሚል ስም የትዊተር ተጠቃሚ የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ባድመን በተመለከተ የኢትዮጵያ ውሳኔን እንዴት እንደሚያዩት ረቡለት በአንድ የትዊተር ተጠቃሚ በትግርኛ ተጠይቀው የሰጡትን መልስ አያይዟል። ሚኒስትሩ ግልጽ ባልሆነ መልኩ ከ16 ዓመት በፊት ነው የተቀበልነው ብሏል፣ ሲልም ትርጉሙን አስፍሯል። የኤርትራ መንግስት ዝምታን በተመለከተ ሄርሞን ትዊተር ላይ እንዲህ የሚል መልእክት ጽፋለች። አንዳንድ ጊዜ ምንም አለማለት ምርጥ መልስ ነው፣ የኤርትራ መንግስት ስትል የኢህአዴግ ሥራ አስፈጻሚ ኮሚቴ መንግስት በብቸኝነት የተቆጣጠራቸው የመንግስት የልማት ድርጅቶችን ድርሻ ሙሉ በሙሉ ወይም በከፊል ለመሸጥ ማቀዱም ሌላው የመነጋገሪያ ርዕስ ነበር። ውሳኔው ተወዳዳሪ አልባ ጥቂት ፈርጣማ ሀብታሞችን ፈጥሮ የድሆችን መከራ ያራዝማል ሲሉ እርምጃውን የተቃወሙ በርካቶች ናቸው። የለም ወደ ሊበራሊዝም እና ኒዮ ሊበራሊዝም መግባታችን ለድህነታችን ፈጣን መፍትሔ ነው ሲሉ የሞገቱም አሉ። አብዮታዊ ዲሞክራሲ ይብቃ ወደ ኒዮሊበራሊዝም፣ በመንግሥት ስር ሆነው ምንም የመጣ ነገር የለም። ይሸጥ፣ በየትኛውም መንገድ አዲስ አስተሳሰብ የድሮውን አሁን መቀየር አለበት። ለውጥ ለውጥ፣ ምንም ይሁን የድሮው ሰልችቶኛል፣ ይሞከር ሲል በፌስቡክ አስተያየቱን ያሰፈረው በኃይሉ አማረ ነው። በኃይሉ ባቲ ደግሞ ባደጉት አገሮች እኮ አየር መንገድና የባቡር ትራንስፖርት የመንግስት ናቸው፣ እንደውም ናሽናል ኬሪየር ይሉታል። መንግስት በእነዚህ ጉዳይ ሊያስብበት ይገባል ሲል ተቃውሞውን ገልጧል። ገዢው ማን ይሆን? ቁም ነገሩ እዚህ ላይ ነው ሲል የጠየቀው ደግሞ ኢትዮጵያን ፍሪደም በሚል ፌስቡክ የሚጠቀም ግለሰብ ነው። ይህ ለዶክተሩ ትልቅ ውርደት ነው። በጣም እየቸኮለ ነው። ቢረጋጋ የኃይሌ ዓለም አጭር አስተያየት ነው። ሰው ለሰው በሚል የፌስቡክ ስም ተጠቃሚ የቀረበ መልእክት እንዲህ ይነበባል። ሐሳቡ ግልጽ ነው ግን ገዢዎቹ እነማን ናቸው? መጀመሪያ የተዘረፈው የሕዝብ ገንዘብ ይመለስ። ከዚህ ውጪ የትናንት ዝራፊዎች የዛሬ ባለአክሲዮኖቹ ነው ከች ብለው የተለመደ ሥራቸውን ሊሸነሽኑ አስቧል ማለት ነው ይላል ሐሙስ ዕለት ይፋ የሆነው የደህንነት ኃላፊና የጦር ኃይሎች ጠቅላይ ኤታማዦር ሹም ሽርም ሌላው የማህበራዊ መገናኛ ዘዴዎች መነጋገሪያ ነው። ትዊተር ላይ በእንግሊዝኛ ቋንቋ በኢትዮጵያ ፖለቲካ እጅግ ከሚፈሩ ሰዎች አንዱ ጌታቸው ተሰናብቷል ያለው አያሌው ጠቅላይ ሚኒስትር አብይ እውነተኛ ስልጣን እንደሚያገኙና ተጽዕኖ መፍጠር እንደሚችሉ እምነት መጣል መጀመሩን ጽፏል። ቢዮ በበኩሉ ምክትል ጠቅላይ ኤታማዦር ማጆር ሹም የነበሩት ጀኔራል ሰአረ መኮንን ጄኔራል ሳሞራን መተካታቸውን የሚገልጠውን የጠቅላይ ሚኒስትር ጽፈት ቤት ኃላፊ ፍጹም አረጋ የትዊተር መልእክት በማያያዝ ቀጣዩን ጽፏል። ይህ ታሪካዊ ስህተት ነው፣ መቼም የማይተካ በማለት ሹም ሽረቱ ከተነገረበት ሐሙስ ዕለት ጀምሮ በርካቶች ተቃውሞና ድጋፋቸውን በመግለጽ ላይ ይገኛሉ። አድማጮች የማኅበራዊ መገናኛ አውታሮች ቅኝት ዝግጅታችን በዚሁ ይደመደማል። ማንተጋፍቶት ስለሺ ነኝ። አስተያየትና ጥቆማችሁ አይለየን። መልካም ጊዜ። ጤና ይስጥልኝ።